ኢትዮጵያውያን ከዘረኝነትና ከጥላቻ መውጣት አለባቸው ሲሉ የባህር ዳር ሀገረ ስብከት ሊቀ ጳጳስና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም አሳስበዋል። አስቴር ምስጋናው ዝርዝር አላት። የባህር ዳር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ሰሞኑን ያረፉት የቀድሞ የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ አስከሬን በተሸኝበት ስነስርዓት ላይ ተገኝተው ባስተላለፉት መልእክት ኢትዮጵያ አሁን ከገጠማት ከባድ ፈተና የምትወጣው ህዝቦቿ ከዘረኝነትና ከጥላቻ ወጥተው በአንድነት ሲቆሙ ብቻ ነው ሲሉ አሳስበዋል። ባይዳን ጠልፈው ለመጣል ይችን ታላቅ ታሪክ ያላት አገር ለመበታተን ብዙና ብዙ የሚወጡበት የሚወርዱበት ጊዜ መሆኑን አውቀን የእነሱን የቤት ስራ መስራት ትተን በውስጥ መስመራችን ራሳችን በራሳችን የገሌ ወገሌ መባባሉ ቀርቶ የጎጠኝነቱ፣ የዘረኝነቱ፣ የጥላቻው፣ የሰጥ አገባው፣ የውዝግቡ ነገር ሁሉ ተሰርዞ በፍቅር ይችን አገር አባቶቻችን የደም ዋጋ ከፍለው እንዳስረከቡን ሁሉ ለነገው ትውልድ ከፍቅር ጋር ለማስረከብ ጥረት ያስፈልጋል። ስለዚህ ምሁሩ በእውቀቱ ወታደሩም በታማኝነት ሁሉንም በመጠበቅ በመመገብ በመንከባከብ፣ መሪዎችም በመሪነት ድርሻቸው ኃላፊነታቸውን በመወጣት፣ ካህኑም ካህን ብቻ ሆኖ ሁላችንም በየተሰጠን ጸጋ በጸሎታችን ተግተን ለአንዲት አገር ለአንዲት ኢትዮጵያችን በጋራና በፍቅር ከመጠራታችን በፊት ልንሰራው የሚገባንን መልካም ስራ እንድንሰራ በቤተ ክርስቲያኒቷ ስም መልእክቴን እያስተላለፍ ሀገርን ለቀጣዩ ትውልድ ከፍቅር ጋር ማስረከብ ይገባናል ያሉት ብፁዕ አቡነ አብርሃም በምድር የተሰጠንን ወርቃማ ጊዜ በደስታ፣ በሰላም፣ በፍቅር በመረዳዳትና በመተሳሰብ ማሳለፍም ፈጣሪ የሚወደው ተግባር ነው ሲሉ መክረዋል። ከመገዳደል፣ ከጥላቻ፣ ከመለያየት፣ ከሰጥ አገባ፣ ከውዝግብ የተሰጠንን ወርቃማ ጊዜ በመመካከር በደስታ፣ በሰላም፣ በፍቅር በመተዛዘን በመረዳዳት ብንኖርበት ዛሬም ሞትን የገደለው አምላካችን ሞትን እንድንገድለው ሥልጣን ሰጥቶናል። ይሁን እንጂ ይህንን ካለመረዳት ትናንት አባቶቻችን የተሰጣቸውን ትልቅ ጸጋ ረስተው ያልተሰጣቸውን በመመኘት ሞትን ገንዘብ ወዳጅ እንዳደረጉት ሁሉ ዛሬም ሞትን ወዳጅ ያደረግነው ሰዎች በስተናልና፣ እነሆ በሕይወት እንኖር ዘንድ ሕይወትን እንምረጥ ጥላቻን ንጥለው እችን ሀገር ልንጠብቃት ግድለናል። ሰውም ቢያጠፋ እንኳ በጥፋቱ መገሰስ ማስተማር እንጂ፣ ስም አለመስጠት፣ ክብሩን መጠበቅ፣ የሰራውን በጎ ዋጋ በበጎነቱ መቁጠር ከኛ ይጠበቃል። ስለዚህ ዘላለማዊ ሕይወትን እንድንወርስ የዘላለም ፍቅርን መያዝ ይኖርብናል። ብፁዕ አቡነ አብርሃም በተለያዩ ጊዜያት ሀገር ፈተና ውስጥ ስትወድቅ አባታዊ ምክር በመለገስ ይታወቃሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር